اسمي اسمي اسمي በጦርነት ምክንያት ችግር ላይ ለወደቁ ወገኖች እንዲውል ታስቦ በምዕራብ አውስትራሊያ ፐርዝ በተዘጋጀ የገቢ ማሰባሰቢያ ዝግጅት ከ75000 ዶላር በላይ ተገኘ። የገቢ ማሰባሰቢያው ዝግጅት አዘጋጅ የምስራች ድምሴ አእምሮ በምዕራብ አውስትራሊያ ፐርዝ ውስጥ መኖር ከጀመረች 30 ዓመታትን አስቆጥራለች። ባለትዳርና የአምስት ልጆች እናት የሆነችው የምስራች በምዕራብ አውስትራሊያ ነዋሪዎች ዘንድ በተለይም ወገኖቿን ለመርዳት ባላት ማኅበራዊ ተሳትፎዎች የምትታወቅ ኑሯዋን የኮንስትራክሽን ድርጅት በመመስረት ስኬታማ መሆን የቻለች ትውልደ ኢትዮጵያ ነች። መኖር ለራስ ብቻ ጥሩ ነገር ከማሰብ በዘለለ ለሀገርና ለወገን አካፍሎ መልካም ነገር ተመኝቶና ሰጥቶ መኖር ያስደስታል የምትለው የምስራች ሀገር ቤት በጦርነት ምክንያት ከቤት ንብረታቸው ተፈናቅለው የሚገኙ ኢትዮጵያውያንን በግል ለመርዳት ከመሞከር ኢትዮጵያውያንና ትውልደ ኢትዮጵያውያንን በአንድ አዳራሽ ሰብስቦ የራት ፕሮግራም በማዘጋጀት በሚገኝ ገቢ ለማገዝ የተነሳሁት ሀገሬን ለመርዳት ካለኝ ፍላጎት የተነሳ ነው ስትል ትገልጻለች። ሀገሬን የመርዳት ሰዎችንም የመርዳት ምናምን፣ ሁሌም እንደዛ ነገር እፈልግ ነበረ። ለምሳሌ ቱ ታውዘንድ ትሪ ላይ ደሴም አይነት ፈንድሬዚንግ ኢቨንት አዘጋጅቼ ማለት ነው። ኦፍኮርስ እኔ ብቻዬን አይደለም የሰራው፣ የሚረዱኝ ብዙ ሰዎች ነበሩ በመሀል እና ወሳኝ ይዘት ያለው ማለት ነው። ኦክሽን ያጠቃለለ ፋሽን ሾው ምናምን፣ ዲነር ፓርቲ የሆኑ ያንን መኒ ሬዝ ያደረግኩትን ኢን ቱ ታውዘንድ ትሪ ለአፋርና ለትግራይ የንጹህ ውሃ አገልግሎት ለሚሰሩት ስሩ ወርልድ ቪዥን ነበረ እና በዛ ሰዓት ሁሌ በየአመቱ እንደዛ እያደረግኩ አንዳንድ ነገሮችን ኢትዮጵያ ውስጥ ያሉ ችግሮችን በየክፍለ ሀገሩ ማለት ነው እረዳለሁ የሚል ሀሳብ ነበረኝ ግን በያው የፖለቲካው ሁኔታ አመችን አመችን ስላልነበረ እኔም ልጆች እያሳደግኩና በስራ ላይ ቢዚ ነበርኩኝ። በቃ ያ ሳይሆን ቀረ ማለት ነው። እና አሁን ግን ይሄ በዚህ ጦርነት ምክንያት ህዝቦች ማለት እኛ ራሳችንን እኔው እራሴ እዛው በሆነ እኔ ሊሆን ይችላል ኤኒ ኦፍ ማይ ፋሚሊ ሜምበር ምን ሊሆን ይችላል በሚል በማዘን ኦነስትሊ እኔ ሁሉንም ዜና ራሱ ሰቆቃውን ማየትም አልፈልግም። ነገር የሚሆንም አይመስለኝም። አንዳንዱን ነገር ሳየው ማለት ደስ የማዝ ኤብሪዋን ኤልስ የተለየ አይደለም እና በጣም ስለሚያሳዝን ሳስበው፣ ይሄ ታይም ያልፋል። አንድነታችንም አንድነትም ነበረ፣ መነጣጠልም ነበረ። ተመልሶ ነገሮች ይመጣሉ እንደነበሩት እና ይሄ ታይም አልፎ ማይንድስ ፒስፉል ያገኛል። አገሬ ሕዝቤ እንደዚህ እየተኩላላ ለምን አንድ ነገር አላረግም? ይህም ማለት በየመድረኩ መዋጮ በሚደረግ ጊዜ በጣም ብዙ አዋጥቻለሁ፣ በቂ በሚባል ደረጃ ማለት ነው። ግን ያም ሆኖ ሰትፋይም አላረገኝም። ይሄንን አሰብኩኝና በቃ እኔ 10 15 ሺህ አጥቼ ፕሮግራም አስተካክክ ብዙዎች ቢመጡ ብዙ ኢትዮጵያኖች አሉ፣ አገር ወዳድ ኢትዮጵያኖች። ስለዚህ ብዙዎች ቢገኙበት እኔ ከማጠፋው እጥፍ ድርብ ሞር ለማግኘት እችላለሁ፣ እና ለእኔም የመንፈስ እርካታም ነው ማለት ትንሽም ብትሆን። አሁን ይሄ በአንድ እርዳታ በአንድ የሚያልፍ ነገርም አይደለም፣ ነገሩ ዳሜጁ፣ የደረሰው ዳሜጅ ማለት ነው። ግን እንደዛም ሆኖ እስቲ እየበኩልኝ ላድርግ በሚል ነው። ይህንን ፕሮግራም ያደረኩት ማለት ነው። ሀሳቤን ተቀብለው ከጎኔ በመሆን ያገዙኝ ኢትዮጵያውያን ነበሩ የምትለው የምስራች ዝግጅቱ ደማቅ ነበር። አራት መቶ ቲኬቶች ቀድሞ ተሽጠው አልቀዋል። ፕሮግራሙ ላይ የተለያዩ አዝናኝ ፕሮግራሞችና የገቢ ማሰባሰቢያ ጨረታዎች ነበሩ። አዳራሽ ውስጥ ትውልደ ኢትዮጵያውያንና ኢትዮጵያውያን ወገኖቻቸውን ለማገዝ የነበራቸው ተነሳሽነት ልብ ይሞላል። ፍቅርና አንድነቱ ከቃላት በላይ ነው። የፕሮግራሙን ድምቀት ከጠበኩት በላይ መሆኑን ሳስብ ሕልም ሁሉ ይመስለኛል ስትል በመልካም ተነሳሽነት ለስኬት ስለ በቃው ፕሮግራም ትናገራለች። እና በጣም ቢዚ ነን። የስራ ድርር በጣም ነበረ እና ማለት ስራ በመስራት የሞተ ሰው እስካሁን አልሰማውም። ቢዚ በመሆን በጣም ማለት ነው። ስለዚህ ኦቨር ቢዚ ነበርኩኝ፣ ታይምም አልነበረም። ስራውንም ለተወሰነ ጊዜ ማቆምም አልቻልኩ። ፍራይዴ ብቻ ነው ኦፍ ሚያገኘሁት እና የራሳችንም ስራ ስለሆነ ማለት ነው እና በጣም የስራው ከባድ ነበረ ግን በኮሚቴ ኮሚቴዎቹም በጣም ትንሾች ነበረ። አስራ ሁለት ነው እና በነሱ በቃ ሀንድድ ፐርሰንት ነው ያገዙኝ በሁሉ ነገር እና በጣም ከባድ የሚባል ንትን ነበረ። በውጣ ውረድ ማለት ማዘጋጀቱ ምኑ ምኑ ቀላል አልነበረም። በእነሱ እርዳታ ግን ሁሉ ነገር ሰክሰስ ሆኖ ናይቱን በጣም ደስ የሚል ነበር። በአብዛኛው ሰዎች ያሉት እኔም ራሴ ካየሁት ይህን ያህል ሰው አንዴ ተሰብስቦ አላየንም እና በጣም ሰክሰስፉል የሚባል ናይት ነበረ። ዝግጅቱ የሚያዘጋጀ ነው ያለው ፋሽን ሾው ነበር፣ የእያንዳንዱን ባህል የሚያሳይ አልባሳት እየለበሱ ያሳይበት እንትን ነበረ። በጣም የሚያስቅ ደግሞ ድራማም ነበረ፣ ቁም ነገር ያለው ሆኖ እያሳቀን ቁም ነገር ያለው ድራማ ነበረ። ኦክሽንም ነበረ እና ዲነር ባሴ ነበር። በጣም ደስ የሚል ነበር። ብዙ ሰዎች ነበሩ። በጣም ኢትዮጵያዊነት እንትን ያለ ፕሮግራም ነበረ። በቃ በአረንጓዴ ቢጫ እያሸበረቀ እንትን ነበረ እና በጣም ደስ ይል ነበር እስከ አራት መቶ ትኬት ነው ያሳተምኩት እና ምንም የተረፈ ነገር የለም እንደውም ወረቀት ላይ እየጻፉ እንዳስገቡ የሰማሁት እና ከአራት መቶ ሰው በላይ በላይ ከአራት መቶ ትኬት በላይ እንደተሸጠ ነው እንግዲህ የተነጋገርነው በናይት ኢንቨርተን ናይት ማለት ነው የድግስ ሁለት ማታ ከኮሚቴዎቹ ጋር በተጨማሪ ደግሞ ኦክሽኑም ላይ የስምንት ሜትር የኢትዮጵያ ባንዲራ ባይ ስሪ ሰርቲ ነበረ። ስምንት ባይስሪ በሶስት ሜትር ከሰላሳ እና ያም በሀያ አንድ ሺ ስድስት መቶ ነው በኦክሽን የተሸጠው። ጠቅላላ አፕሮክሲሜት ዝም ብለን የቀመጥነው እስከ ሰባ አምስት ሺ ነው ይሆናል ብለን ያሰብነው ግን ሀንድድ ፐርሰን አካውንት አልተደረገም። ገ ቅዳሜ ዕለት በምዕራብ አውስትራሊያ ፐርዝ ነዋሪዎች እንደተሰባሰበው ከሰባ አምስት ሺህ ዶላር በላይ ገንዘብ ከወራት በፊት በመስቀል በዓል በተዘጋጀ ዝግጅት 45000 ዶላር ተሰባስቦ አገር ቤት ለተፈናቀሉ ወገኖች እንደሚውል መዘገባችን ይታወሳል። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ።